ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ ሀብታሙ ስዩም አብራችሁ እቆያለሁ። ኤልያስ አስማረ በቴክኒኩ አብሮን ይቆያል። በተለያዩ ስፍራዎች ያሉ ግጭቶች የሚሊዮኖቹን ሕይወት ከማናጋታቸው በተጨማሪ በቀጣዩ ትውልድ የትምህርት ገበታ ላይም ከፍተኛ ጉዳት አድርሰዋል። ትምህርት ቤቶች እንዲዘጉ፣ ተማሪዎች እንዲሰደዱ፣ በለጋ አእምሮአቸው ላይ ደግሞ አሰቃቂ ጠባሳዎች እንዲታተሙ እያደረጉም ይገኛሉ። ለማሳያነት በሺዎች የሚቆጠሩ ተማሪዎች ከትምህርት ከተነጣጠሉባቸው ሁለት ክልሎች ያገኘናቸውን የተማሪዎችን ምስክርነት ሰምተን እንመለስ። የቅድመቱ ጊዜ በሁለት ሺ አስራ አምስት ነው ትምህርት ያቋረጥ ነው። ከዛ ሁለተኛ ክፍል ነበርኩ ሁለት ሺ አስራ አምስት ከክለት አንደኛ ወጣ ነበሩ ነው

ነበር ከትምህርት ገበታ ስትወጣ ወደ ትምህርት ትምህርት የምትገባ አይነት ነው። ከዚ የስነ አእምሮ ጉዳትም ይገፋል። ኒ ማይ ይባላል ዋሪት ከተማ ወላይ ምዕራብ ጎጃም ዘጠነኛ ክፍል ነበር። ያው ትምህርት በመቋረጡ ያው ሁሉም አሁን ሲጀመር ያው ከወለጋ መፈናቀል ከጀመረ ጀምሮ ያው ተማሪው ትምህርት ቤት ይሄዳል እንጂ ለትምህርት ያለው እንትን ነው ሁሉም የቀነሰ ነው በቃ የወረደ ነው ስሜቱ በቃ አሁን ደግሞ እንዲህ ሲሆን ደግሞ ያው ሁላችንም ወደ ትግል ገጠናል አሁን ተማሪ የሚባል አሁን ትግል ላይ ነው እንጂ በትምህርት ላይ የሚማር ምዕራብ ጎጃም ላይ አንድ የለም ከትምህርት ትምህርት አረም በቃ የለም በቃ የለም እንኳን የለም መዋል ህፃናት አሁን ህፃናት አሁን ትምህርት አይነሳ ይማሩ እንግዲህ ይቻሉ በዚህ ሰዓት በጣም በቃ ስሜታዊ ነኝ ከኔ ራት የጀምረ በቃ እኔ እንጃ እኔ በጣም ትልቅ ይሰማኛል። በጣም ይሰማኛል። ተማሪዎች አሁን በዚህ ሰዓት በቃ በየቦታውን በሚተኮስ ከባድ መሳሪያ ሞቷል። ከዛም አልፎ ደግሞ አሁን በቃ አብዛኛው ተማሪ አሁን በገጠር በ በገጠር ነው ቀምጠው ቤተሰብ ጋር እዛ። ከዛም አልፎ ደግሞ በጣም የምስኪል ልጆች ደግሞ በበረሃ ሴቶች አሁን በረሃ ላይ ነው ግን ሴቶ አሁን በቃ አሁን ትምህርት በቃ ባልሆነ ቦታ ላይ ነው የምታገኛት። ዛሬ ግጭቶችና መፈናቀሎች በኢትዮጵያውያን ተማሪዎች ብሎም የትምህርት ዘርፍ ላይ እየተውት ስላለው ጉዳት እናነሳሳለን። በአስቸጋሪ ሁኔታ ውስጥ የሚገኙ ተማሪዎችን ለማገዝ ጥረት የሚያደርጉ ተቋማትን ሀሳብም እናዳምጣለን። ለውይይታችን የጋበዝናቸውን የመጀመሪያው እንግዳ ላስተዋውቃችሁ። ዶክተር አለባቸው ከሚሶ ይባላሉ። በአሁኑ ጊዜ በአዲስ አበባ ዩኒቨርሲቲ የተነፃጻሪ ትምህርትና ፖሊሲ ጥናት ማዕከል ተባባሪ ፕሮፌሰር ሲሆኑ ሀገራዊ የትምህርት ፖሊሲዎችን፣ የስደተኛና የተፈናቀሉ ሕጻናትን በሚያካትቱበት ሁኔታዎች ላይ ያተኮሩ ጥናትና ምርምር አድርገዋል። ጥናቶቻቸውም በዓለም አቀፍ ህትመቶች ላይ ወጥተዋል። የሃርቫርድ ዩኒቨርሲቲ የደረ ዶክትሬት ጥናት ባልደረባም ናቸው። ዶክተር አለባቸው የውይይቱ አካል ለመሆን ስለፈቀዱ አስቀድሜ በእጅጉ አመሰግናለሁ። እኔም አመሰግናለሁ ስለጋበዛችሁኝ። ኢትዮጵያ ውስጥ ግጭትና መፈናቀል በትምህርትና በተማሪዎች ላይ እያሳደረ ያለው ጫና አያሌ መሆኑ ይነገራል። በወፍ በረር እርስዎ ሲቃኙት እንዴት መግለጽ ይቻላል? ምናልባትም ቅድም ያዳመጥናቸው የህፃናት ድምፅ፣ የልጆች ታሪክ የብዙ ሚሊዮን ህፃናትና ወጣቶችን ታሪክ ይወክላል እንግዲህ ኢትዮጵያ ውስጥ በርካታ ምክንያቶች ተደማምረው እጅግ በጣም ብዙ ሚሊዮን በብዙ ሚሊዮኖች የሚቆጠሩ ህጻናትንና ወጣቶችን ከትምህርት ውጭ አድርገዋሉ። ለምሳሌ በቁጥሮች እንኳን ለማየት ዩኒሴፍ በጣም በቅርቡ በጁላይ መጀመሪያ አካባቢ ባወጣው ሪፖርት ወደ 8.3 ሚሊዮን ህፃናትና ልጆች በኢትዮጵያ ውስጥ በአሁኑ ወቅት በ2024 ከትምህርት ገበታ ውጭ ናቸው። ይሄ እጅግ በጣም ትልቅ ቁጥር ነው። ከአንዳንድ አገሮች የህዝብ ብዛት የሚበልጥ ቁጥር ነው። በዚሁ ወቅት ወደ 9100 የሚጠጉ ትምህርት ቤቶች ሙሉ በሙሉ ወይም በከፊል በግጭቶች ምክንያት የተጎዱ ናቸው። አሁንም በተለያዩ ምክንያቶች ወደ አምስት ሺህ አራት መቶ ሰላሳ ትምህርት ቤቶች ዝግ ናቸው ኢትዮጵያ ውስጥ አሁን በጠቀስኩት ወቅት እንግዲህ። እነዚህ እጅግ እጅግ በጣም ትልልቅ ቁጥሮች ናቸው። እነዚህ የተከሰቱት በዋናነት በግጭት ቢሆንም ሌሎችም በርካታ ተፈጥሯዊም ሰው ሰራሽ ምክንያቶች ለዚህ አስተዋጽኦ አበርክተዋል። ግጭትን አንድ ሰው ሰራሽ ምክንያት ብንወስድ እንደ ጎርፍ፣ ድርቅ የመሳሰሉ ተፈጥሯዊ ምክንያቶች፣ ወረርሽኞች እንደ ማላሪያ ማማነት፣ እንደ ወባ፣ እንደ ኮሌራ የመሳሰሉ አንዳንድ ቦታዎች ላይ እንደውም አውሎ ንፋስ እነዚህን የመሳሰሉ ተፈጥሯዊ ክስተቶችም ለዚህ ትልቅ ቁጥር ለሆነው ወጣቶችና ህፃናት ከትምህርት ገበታ ውጭ ለመሆን ምክንያት ሆነው አሉ። ዶክተር አለባቸው፣ የነዚህ ህጻናት የነዚህ ታዳጊዎች እንዲሁም የወጣቶች ከትምህርት መቆራረጥ ሌሎችን የሌሎች ችግሮችም መነሻ መሆኑ አንዳንድ ይወሳል በአንዳንድ ሀገራት ከትምህርታቸው የተቆራረጡ ተማሪዎች ለሀገር ደህንነት የበለጠ ስጋት ወደሚሆኑ ተግባራት ፊታቸውን ሲያዞሩ ይታያል። እንደ ትጥቅ፣ እንደ ጽንፈኝነት እንዲሁም ደግሞ እንደ ተደራጀ ወንጀለኝነት ውስጥ ባሉ ሁኔታዎች ውስጥ ሲገቡም ይታያል። ኢትዮጵያ ከእነዚህ ተማሪዎች በትምህርት ላይ ካለመገኘታቸው ጋር ተሳስረው የሚያሰጓት አደጋዎች ምንድን ናቸው? እነዚህ ከትምህርት ገበታ ውጭ የሆኑ ህጻናት ቅድም እንዳነሳሁኝ የተወሰኑት በተለይም በሰሜኑ ጦርነት ጊዜ በነበረው እጅግ አውዳሚ በሆነ መልክ በተካሄደው ጦርነት ቅድም የጠቀስናቸው ቁጥር የሆኑ ትምህርት ቤቶች በመውደማቸው መምህራንና ተማሪዎች በመፈናቀላቸው የተከሰቱ ናቸው። አንዳንድ አካባቢዎች ላይ ማህበረሰብ አልተፈናቀለም፣ ነገር ግን በአካባቢ ባሉ ግጭቶች ታጣቂ ቡድኖች ትምህርት ቤቶች እንዳይሰሩ፣ መምህራን እንዳይሰሩ በትጥቅ ትግሉ ወይም በሌላ መልኩ እነዚህን ወጣቶች ህጻናትን ለመጠቀም በሚመስል መልኩ ገደብ ተጥሎ እናገኛለን። በተለያየ መልክ የሚገለጽ ነው ይሄ የተማሪዎች ከትምህርት ገበታ ውጭ መሆን። እንዳነሳኸው እነዚህ ህጻናት ለብዙ ነገሮች የተጋለጡ ናቸው። በተለይም ኢትዮጵያ ውስጥ ባለው የግጭት ባህሪ እነዚህ ህጻናት እንደተነሳው በታጣቂ ኃይሎች ለጦርነት የመመልመል እድላቸው እጅግ ሰፊ ነው። አንዳንድ አካባቢዎች የሚደረጉ እንቅስቃሴዎችም ያንን የሚመስሉ ናቸው። እነዚህ ህጻናት የልጅነት ዕድሜያቸውን ትምህርት ቤት መቆየት ሲገባቸው በእንደዚህ አይነት ሁኔታ ሲያሳልፉ መሞት፣ የአካል ጉድለት እና በርካታ የሆኑ የስነ ልቦናም ጫናዎች ውስጥ ይወድቃሉ። ከዚህ በተጨማሪ ከእንደዚህ ሁኔታ ውስጥ የተረፉ ህፃናት ለሌሎችም ነገሮች የተጋለጡ ናቸው። ለምሳሌ ለህገወጥ ስደት በሰፊው የተጋለጡ ናቸው። እነዚህ ህፃናት የሰው አዘዋዋሪዎች ለዚህ ወንጀላቸው ታርጌት ከሚያደርጉት ትኩረት ከሚያደርጉባቸው የማህበረሰብ ክፍሎች አንዱ እንደዚህ ከትምህርት ውጭ በርካታ ለሆኑ አንቲሶሻል ቢሄቨርስ ለምንላቸው ሰዎችን ማገት መዝረፍ፣ ሱሰኝነት፣ በእነሱ በህፃናቱ በኩል ደግሞ ለጉልበት ብዝበዛ፣ ለጾታዊ ጥቃት በቤተሰብም ደረጃ ከዛም በላይ ለእንደዚህ አይነት ነገሮች ይጋለጣሉ። ከዚህ በተጨማሪ ከትምህርታቸው አንፃር ደግሞ እድሜያቸው እየጨመረ ሲሄድ የከሰረ እድሜ ነው የሚሆነው። ከትምህርት አንጻር ያ የሚያልፈው ጊዜ ቀድሞ የተማሯቸውን ነገሮች ይረሳሉ፣ ይጠፋል። ያ ለርኒንግ ሎስ የምንለው በሰፊው ይከሰታል። ስለዚህ በርካታ መዘዞች ነው ያሉት፣ ተማሪዎችን ከትምህርት ውጭ ህጻናትንና ወጣቶችን ማቆየጥ። መልካም። ይህንን ሁኔታ ቀይሮ ከትምህርታቸው የተራራቁ ህፃናትና ታዳጊዎች ወደ ትምህርት ቤት የሚመለሱበትን ሁኔታ በመፍጠር ረገድ ምን ሊደረግ ይገባል? የመፍትሄ ሀሳቦች፣ የመፍትሄ እርምጃዎች ተብለው የሚቀርቡት ጉዳዮችስ ምንድን ናቸው የሚለውን ጠቅለላ አድርገው ያገሩን። መልካም። በጣም በርካታ ነገሮች መደረግ አለባቸው ግን በጣም ዋና ዋና ምላቸውን ነገሮች ትኩረት አደረጋለሁ። የመጀመሪያው መፍትሄ መምጣት ያለበት በተለይም ዘላቂ መፍትሄ መምጣት ያለበት ከራሱ ከትምህርት ስርዓቱ ነው ብዬ ነው የማስበው። የሀገሪቱን የግጭት አዙሪት እና ሌሎችም አሁን ያነሳናቸውን ተፈጥሯዊም የሆኑ ችግሮችን ቀርፎ የተረጋጋ ማህበረሰብ ፈጥሮ ለመሄድ የትምህርት ስርዓቱ ራሱ መፍትሄ ማምጣት መቻል አለበት የትምህርት ስርዓታችን። ዘላቂ ሰላምን በሚያረጋግጥ መልኩ በህዝቦች መካከል መዋደድን፣ መከባበርን በሚያመጣ መልኩ ሀሳቦች የሀሳብ ልዩነትን፣ የሰዎች ልዩነትን፣ እንድ እኩልነትን፣ እነዚህን የሚቀበሉ እነዚህን የሚያከብሩ ዜጎች በሚፈጥር መልኩ የትምህርት ስርዓቱ በአግባቡ እንደገና መታየት አለበት፣ እንደገና መቃኘት አለበት ብዬ አስባለሁ። ስለዚህ የትምህርት ስርዓቱ ራሱ ዘላቂውን መፍትሄ ማመንጨት አለበት የሚል ሀሳብ አለ። ከተፈጥሯዊም አደጋዎች አንጻር የትምህርት ስርዓታችን ማህበረሰቡ፣ ትውልዱ፣ ዜጎች አካባቢያቸውን የሚጠብቁ ለዚህ ለአየር ብክለት ለአካባቢ ብክለት ያልተጋለጠ ሰስቴነብል የሆነ ህይወትን የሚመሩ ዜጎችን ተቋማትን እንዲፈጥሩ በዛ መልኩ መቃኘት ይጠበቅበታል። ከዛ በተጨማሪ ምርታማነትን ምርታማ የሆኑ ስራ ፈጣሪ የሆኑ ዜጎችን ቢያፈራ የትምህርት ስርዓቱ በዛ መልኩ እንደገና ብታይ ዋናው መፍትሄ ራሱ ትምህርት ስርዓቱ ውስጥ እንዳለ ማየት እንችላለን። ከዛ በተጨማሪ ግን ኦልሬዲ አሁን በዚህ አሁን ባለው ሰዓት የትምህርት ስርዓቱ እነዚህ ከትምህርት ውጭ ያሉ ተማሪዎችን በተለያየ መልኩ በተለያዩ አማራጮች ለመድረስ መስራት ይጠበቅበታል። የወደሙ ትምህርት ቤቶች እንደገና መገንባት መቻል አለባቸው። የፈረሱ ትምህርት ቤቶች እንደገና መሰራት መቻል አለባቸው። ከዚህ አንጻር የመንግስት ኢንቨስትመንት በትምህርት ላይ መጨመር አለበት። አሁን ከሚደረገው በላይ ተጨማሪ ኢንቨስትመንት ይፈልጋል። የልማት አጋሮችም ኢንቨስትመንት እንደዛው መጨመር መቻል አለበት። አሁን ያለው እጅግ በጣም ጥቂት ነው። የማህበረሰብ ተሳትፎም በዛው ልክ መጨመር ይጠበቅበታል። እና በሶስተኛ ሀሳብ ብዬ ማነሰው የኢትዮጵያ ትምህርት በዚህ ሰዓት በተለያየ ምክንያት የአስቸኳይ ጊዜ ትምህርት እየሆነ መጥቷል። ይሄ ኤጁኬሽን ኤመርጀንሲ የምንለው አይነት ሆኗል። ነገር ግን ይሄ በትምህርት ሚኒስተር ተገቢው ትኩረት ተሰጥቶ ተቋሚ ተደርጎ መደበኛ በጀት ተበጅቶለት የሚሰራ ስራ ሆኖ አላየውም። በእኔ ጥናቶች እና ይሄ ነገር በአግባቡ አሁን ያለንበት ነባራዊ ሁኔታ ስለሆነ ግጭቶች እንኳን ቢፈቱ ለሚቀጥሉት የተወሰኑ ዓመታት እነዚህ ከትምህርት ውጭ ያሉ ተማሪዎች በመደበኛው የትምህርት አያያዝ ልናስኬድ ስለማንችል የአስቸኳይ ጊዜ ትምህርት ጉዳይ ተገቢው ትኩረት ሰጥቶት በበጀት ተደግፎ በቂ ባለሙያ ተመድቦ ሊሰራ ይገባል። የሰዓት ሁኔታ ሆኖ ብን ላቋረጠዎት ነው። በእጅጉ አመሰግናለሁ። እንግዲህ እርስዎ በአዲስ አበባ ዩኒቨርሲቲ የተነፃጻሪ ትምህርትና ፖሊሲ ጥናት ማዕከል ተባባሪ ፕሮፌሰር ኖት ሀገራዊ ትምህርት ፖሊሲዎችን ስደተኛና ና የተፈናቀሉ ሕጻናትን አካታች በሚሆኑበት መንገድ ላይ የጥናትና የምርምር ስራዎችን አቅርበዋል። በተያያዥ ጉዳዮች ላይ ላጋሩን ሀሳብ ሁሉ በጣም አመስጋኞች ነን። የሌላ ጊዜ መገናኘታችን አይቀርም። መልካም ምሽት ይሁኑ። ለውት ላሆኑ በለውጥ ጊዜ አለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ እውነትን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 ከታተላቸው የምትገኙት አድማጮቻችን ዛሬ ግጭቶችና መፈናቀሎች በኢትዮጵያ የትምህርት ዘርፍ ላይ እየደቀኑት ስላለው አደጋና ስለ ሕጻናቱ ተስፋ የሚናገር ውይይት ነው እያቀረብንላቸው የምንገኘው። ግጭት ከሰነበተባቸው ስፍራዎች ከሚገኙ ተማሪዎች ያገኘናቸውን ሀሳቦች መካከል ሁለቱን ሰምተ እንመለሳለን። ስሜ የሩታ። የተፈናቀልኩት ነው። አሁን ሙናረው ግን ሽሬ ነው። ትምህርት በመቋረጡ እንኳን በጣም አዝናደው የዛን ሰዓት በጣም ከፍቶኝ ነበር። ከትምህርት ቤት ውጪ በጣም ያስጠላል ነበር። በቃ ከቤት አትወጣም ተጽዕኖ ስላለው በቃ ከቤት አትወጣም። ትምህርት ስለሌለኝ ሁሉም ነገር ተዘጋግቶ ስለነበር በጣም ያስጠላል ነበር። ከትምህርት ቤት ውጭ ትምህርት እናፍቅ ነበር። ያኔ የነበረ ትምህርት በጣም ይናፍቀኛል። የድሮ ትምህርት የነበረው ይናፍቀኛል በጣም በውጋዩ ምክንያት ትምህርት በጣም ከብዶናል ማለት ነው። ጦርነቱም ጠፋ ፈጥሯል። እኔ ስሜ አብዲሳ ይባላል። የአስራ ሁለተኛ ክፍል ተማሪ ነበርኩ ባለፈው አመት ሁለት ሺ አስራ ስድስት ዘንድሮ ተፈታኝ ነበርኩኝ። በአጋጣሚ ባለፈው አመት ሁለት ሺ አስራ አምስት ላይ በተደረገው የአዲሱ የመንግስት መዋቅር ዞናችንን በሁለት ተከፍሎ ወደ ምስራቅ ቦረና ዞንና ጉጂ ዞን ተብሎ በሚለያይበት ወቅት የኛ ወረዳ ጎሮዶላ ወረዳ ማለት ነው ወደ ምስራቅ ቦረና ዞር ሲጠቃለል ህዝቡስ በተቀሰቀሰ ቁጣ ተማሪዎች አንማርም፣ ሰራተኛ ስራ አንሰራም ብዙ ነገር ብሎ እኛም በዚህ ምክንያት የሚያስተምረን ጠፍቶ ድምፅ የሚሰጠን ጠፍቶ ሳንማር እስካሁን ከፍተን እስካሁን ድረስ ባለፈው አመት ወደ ሰማንያ አንድ ትምህርት ቤትና ሀምሳ ሁለት ሺህ ተማሪዎች የሚሆኑ ያለ ትምህርት ከትምህርት ገበታችን ተፈናቅለን ቻችን አሁን አብዛኛው ተማሪ ሴቶቻችን እንዳለ እያገቡ ነው። ከገጠር አካባቢ ያሉት ያለ እድሜያቸው እያገቡ ነው። ተስፋ ቆርተው የሚማሩበት እንትን የለም። እኛም ያው እዚህ ጉድ ብለን አንዴ ወታደር ቤት ትሄዳለ፣ አንዴ ምን ትሆናለ፣ አንዴ ደግሞ ወይ ሸኔ ትባላለ። ያለ ትምህርት ስትቀመጥ ብዙ የሚሰጠ ስሞች አሉ። ተማሪ ወጣት ስትሆን የሆነ ነገር በተከሰከሰ ቁጥር የመንግስት ተቃዋሚ ሀይል ነው ወደ መባል ሁላት ትፈረጃለ። እንግዲህ አሁን ትልቅ ችግር ላይ አለ ነው። ጋቢና ቪኦኤ ነው እየተከታተላችሁ የምትገኙት። ከአሜሪካ ድምፅ ግጭቶችና መፈናቀል በኢትዮጵያ የትምህርት ዘርፍ ላይ ስለ ደቀኑት አደጋ ነው እየተነጋገር የምንገኘው። መስመራችን ላይ አቶ አብዱሰላም ሸፈው አሉ። የምህንድስና ትምህርት ምሩቁ አቶ አብዱሰላም ከሶስት ዓመት በፊት ያቋቋሙት አግማስ ኢትዮጵያ የተሰኘ ተቋም ለብዙ ተፈናቃዮች ቀድሞ ደራሽ ሆኗል። አቶ አብዱሰላም ወደ ውይይታችን ስለመጡ በእጅጉ አመሰግናለሁ። በመጀመሪያ እንግዲህ እርሶ ተቋማችሁ የእርሶ ተቋም ህጻናትን፣ እናቶችን፣ አረጋውያንን ጨምሮ ከተለያዩ አካባቢዎች ተፈናቅለው ወሎ አካባቢ የደረሱ ኢትዮጵያያንን እያገዘ ይገኛል እንደው ከትምህርታቸው ለተቆራረጡት አሁንም ለመማር ጥማት ያላቸውን ህጻናት በምን መልኩ ነው እያገዘ የሚገኝ የሚለውን እስቲ ጠቅለል አድርገው ይግለጹልን። ትንሽ፣ አመሰግናለሁ እኛ ተቋም ወሎ አካባቢ የደረሱትን ብቻ ሳይሆን ሰሜን ሸዋ፣ ደብረ ብርሃን፣ ጎጃም ዞን ቻግሪ፣ እንደዚሁም ሰሜን ወሎና ደቡብ ወሎ አካባቢ የሚገኙ በግጭት ተፈናቅለው የመጡ ወገኖች ነሚደቅስው ልጆች ጋር በተያያዘ እንግዲህ የምንደግስበት ራሱ የቻለ ፕሮጀክት አለን። በተለይ በግጭት ወላጆቻቸውን ያጡ ህጻናቶችን ኦርፋን ሰፖርት ፕሮጀክት በሚል የምንደግፋቸው ልጆች አሉ። ከዛ በተጨማሪ ግን ሁሉንም በሚባል ደረጃ ካምፕ ላይ የሚገኙትን በምንችለው አቅም፣ የተቋማችን አቅም በፈቀደ መልኩ በተለይ ትምህርት አመቱ መጀመሪያ ላይ ለከተማ ቅርብ የሆኑ ትምህርት መማር የሚችሉ ልጆችን በተወሰነ መልኩ የትምህርት ማቴሪያል በየካምፖች በመደገፍ እሱን እየሰራ ነው እንገኛለን። ግን ከተፈናቃዩ ብዛት አንፃር ከልጆች ብዛት አንጻር ይሄ ድጋፍ ይሄን ያክል ለውጥ ያመጣል ብለንም አናስብም። ምክንያቱም ብዙ ነው ያለው፣ ብዙ ልጆች አሉ። ከዛ በተጨማሪ ድጋፍ መደረጉ ብቻ አይደለም በጣም ብዙ ጊዜ የሚያሳስበን የትምህርት ማቴሪያል በመላል ናቸው። በአመት አንድ ሁለት ሊሆን ይችላል እሱ ግን፣ ሌላው ከባዱ ችግር ደግሞ በየካምፑ የምግብን ችግር ስላለ ልጆች ምናልባት ወደ ትምህርት ቤት ሄደው ከሁለት ከሶስተኛው ክፍለ ጊዜ ሄድ በኋላ ብዙ መማር አይችሉም። በረሃብ የሚወድቁ ልጆች አሉ። ከባዱ በየካምፑ ያለው ችግር በዛ ላይ የሚያቋርጡ ልጆች አሉ። መቋቋም ሰክታቸው እና ካምፕ አካባቢ እንደዚህ የተፈናቀሉ ልጆች ጋር ያለው ይህ የትምህርታቸው ሁኔታ እጅግ በጣም አሳሳቢ በሚባል ደረጃ ላይ ነው ያለው አቶ አብዱሰላም እንደው በየቀኑ በስራችሁ ምክንያት ከመኖሪያ ቀያቸው የተፈናቀሉ ህጻናትን የቀድሞ ተማሪዎችን የማግኘት ታሪካቸውን የማዳመጥ እድል አገኝተው ይሆናል ብዬ አስባለሁ ልቦ ውስጥ የሚቀሩ የተለያዩ ታሪኮች ይኖሩ ይሆናል እስኪ አንዱን ቢያጋሩን ከእነዚህ ተማሪዎች ጋር ባደረጉት ቆይታ ውስጥ የተረዱትን ብዙ ልጆችን ኦልሞስት እና ከአስራ ሰባት በላይ ካምፖች ላይ በየጊዜው እንሄዳለን። አዲስ አበባ ቢሮ ከምናሳልፍበት ጊዜ የሚበዛው ካምፕ የምናሳልፍበት እና በየጊዜው ልጆች ጋ የመገናኘት እንድለዋለን እንቸዋለን። የሚገርመው ግን በዚህ በተቆራረጠ መልኩ መገደድ መማር እንችላለን በሚል ተስፋ በጣም ብዙ የሚባሉ ልጆች መሆን የሚፈልጉት በጣም ትልቅ ነገር ነው። ትልቅ ህልም ያላቸው ወደዳዎች አሉ በጣም በየቦታው። አንዱም በተለየ ሁኔታ ማንሳት እፈልጋለሁ። በዚህ በግጭት የተወሰኑ አባቱም ጨምሮ የተወሰኑ ቤተሰቦቹን ያጣ ህፃን ልጅ ነው። ከዚህ በፊት ኤላውም እንደዚሁ ሀርቦ አካባቢ የበዓል ፕሮግራም አዲስ አመት ፕሮግራም ስንሰራ አይ ቲንክ ዜና ተሰርቶለታል። በሌላ ቨርሽንም ቢሆን እሱም ተመቶ እንደዚህ አንገቱን፣ እጁን ምናምን የተመታ ልጅ ነው እና እሱን ለማሳከም ወደ ሆስፒታል ይዘነው ሂደን ነበር። እሱን እያሳከምን ባለበት ሰዓት ዶክተሮቹ ሲጠይቁት የነበረው ልጁን እንደኛ ሐኪም መሆን ትፈልጋለሁ ያ ተምረት ኦዲተር መሆን ትፈልጋለ ወይ ሲሎች አልፈልግም፣ ያለው አስራ ሁለት አመት ልጅ ነው እና ይሄ ልጅ የሀገር መሪ መሆን የምፈልገው ብዙ ምክንያት ነው የገለጸው። ከአስራ ሁለት አመት ልጅ የማይጠበቁ በጣም ብዙ ነገሮች ነው ያለው እና ልጁ መሪ መሆን የፈለገበትን ምክንያት ህክምና ጨርሶ ከወጣ በኋላ ያ ልጅ ወደ ካምፕ እንድመለስ ብዙ አልፈቀድም። እናቱ በህይወት ነበረች እሷ ጋር ተነጋግረን እኔ ጋር እንዲኖር ነው ያደረግም። በሱ እድሜ ልጅ አለኝ፣ እሱ ጋር ጓደኛ አርጋቸው እንድማማችሁ ነው። አሁን እየተማረ ነው። እንግዲህ ምናልባት ከሁን አመት በኋላ እሱ ልጅ ሀገር መሪ ሆኖ እናገኘዋለን ብዬ ተስፋ አደርጋለሁ። በዛ ወይ ስለሆነ አሁን እየቀጠለ ያለው እንደዚህ አይነት በጣም ብዙ ታሪኮች አሉ። ሁሉም ልጆች ህልም አላቸው፣ ግን እዛ ህልማቸው ጋር ለመድረስ የሚያስችል ደግሞ ምቹ ሁኔታ ሁን ወይ ካምፖ የለም በጣም ብዙ ድጋፍ ብዙ ነገር ያስፈልጋቸዋል። መልካም አቶ አብዱ ሰላም፣ እንግዲህ እርስዎ ተቋም ከማቋቋም በዘለለ በግሎ የራስዎን ህይወት በአንድም ሆነ በሌላ በሚነካ መንገድ እነዚህን ለችግር የተጋለጡ ተማሪዎችን ህጻናትን ለማገዝ እየሞከሩ ይገኛሉ። ከችግሩ ግዝፈት አንጻር የእናንተን ተቋም ሆነ ሌሎቹ ተቋም ርብርብ ሊቀርፍ የሚችለው ጉዳይ አናሳ እንደሆነ ይታወቃል። ምን ሊደረግ ይገባል ብለው ያስባሉ? እንደዚህ ላለው ችግር በመፍትሄነት የሚነሳው እንዲሁም ደግሞ አሁን ለችግር ለተጋለጡ ወጣቶች የሚሆኑ መልካም ተሞክሮዎችን፣ ተግባራት ምን ሊሆን ይገባል የሚለውን ጠቅላላ አድርገው ይግለጹልኝ። ሁለት ነገሮች ያስፈልጋሉ ብለን እናስባለን። አንደኛው በመንግስት ደረጃ ለሀገር ዘላቂ ሰላም ቢፈጠር እነዚህ ወገኖች ወደተወለዱበት ወደኖሩበት ቦታቸው ተመልሶ ህይወታቸውን ሊጀምሩ ልጆቻቸውን በስርዓት ማስተማር ይችላሉ ብለን እናስባለን። ምናልባት ጊዜ የሚፈጅ ጉዳይ ነው። ሁለተኛው እና ደግሞ መቅደም ያለበት ጉዳይ ብዙዎቹ ልጆች ብዙዎቹ ካምፖች እንደ አጋጣሚ ሆኖ ከተማ ለከተማ ቅርብ የሚሆኑ ካምፖች ናቸው። ልጆች የመንግስት ትምህርት ቤት ገብተው መማር የሚችሉባቸው ሁኔታዎች አሉ። ግን እንደዛ እንዳያደረጉ ደግሞ ሁለት ነገሮች፣ አንደኛ የትምህርት ቁሳቁስ በበቂ ሁኔታ ለሁሉም ማጣረስ የትቻለ አይደለም። ሁለተኛ ደግሞ ትምህርት ቤትን ሄደው ቁርስ በልተው ስለማይሄዱ ትምህርታቸውን በስርዓት መከታተል አይችሉም። ስለዚህ ሀገር ውስጥም ከሀገር ያለው ማህበረሰብ ረጅ ድርጅቶች፣ ተቋማት፣ ግለሰቦች፣ ግን ግለሰቦችም በተቋምም በኩል ይሁን በራሳቸው መልኩ እነዚህም ወገኖች ማገዝ ቢችሉ እነዚህም ልጆች ማገዝ ቢችሉ ምናልባት ነገ ኢትዮጵያ ላይ የተሻለ ነገር መፍጠር የሚችሉ ልጆችን ማውጣት እንችላለን ብዬ አስባለሁ። ካልሆነ ግን ምናልባት የእነዚህ ልጆች ነጋቸው ትምህርታቸው ነው። መማር ካልቻሉ ነገ ሌላ የሀገር ሸክም የሚሆኑ ምናልባትም የሀገር ጠንቅ የሆኑ ልጆች ነው የምናፈራው። ሁልጊዜ ችግር ብናውረው መፍትሄ ሊሆን አይችልም። ስለዚህ ለሁሉም ችግር መፍትሄ ሀሳብ ያስፈልገዋል። መጪው የትምህርት ወቅት ነው። ስለዚህ እነዚህ ልጆች ባሉበት ቦታ እንድማሩ ለማድረግ የሚያስፈልጋቸው የትምህርት እንቁሳቁስ፣ ዩኒፎርም፣ እንደዚሁም ቢያንስ በቀን አንድ የቁርስ እንኳን መቆም መሄድ እንዲችሉ ሁሉም በሚችለው አቅም በቤተሰቡ የሚቀርበው እንደዚሁ የተለያዩ ድርጅቶች አሉ። ኛን አድማጅ ኢትዮጵያ ጨምሩ በድርጅቶችን በኩል ማገዝ እና መርዳት እነዚህ ልጆች የነገር ተስፋቸውን ብሩህ ሆኖ እንዲቀጥል እንድማሩ ማድረግ እንድንችል ለሁሉም አገር ወዳድ እሰው ለሆነ ሁሉም የምናስተላልፈው ጥሪ ነው እና ይሄ ነው መልእክቴ። በተረፈ ይሄ እንግዲህ ይህን ሀሳብ ይዞ ስለዚህ ቃለመጠየቅም ስለበ ዘን ትልቃ መሰግናለሁ። በጣም አመሰግናለሁ። አቶ አብዱ ሰላም ሽፋው የአግማስ ኢትዮጵያ መስራችና ዋና ስራ አስኪያጅ ነዎት። እርሶ ለነበረን ቆይታ በእጅጉ አመሰግናለሁ። በተያያዥ በሌሎች ሀሳቦች ዳግም መመለሳችን አይቀርም። መልካም ምሽት ይሁን። ልሁት መልካም ምሽት። አመሰግናለሁ። አድማጮቻችን የጋቢና ቪኦኤ መሰናዶ ነው እየተከታተላችሁ የምትገኙት። የዛሬ ጉዳያችን በግጭቶች ምክንያት ለአደጋ የተጋለጠ የኢትዮጵያ ትምህርትን ሁኔታ የሚነካ ነው። በተነሳው ጉዳይ ላይ የኢትዮጵያ መንግስት ባለስልጣናትን ሀሳብ ለማካተት ያደረግነው ጥረት አልተሳካም። በቀጣይ መሰናዶችን ለማካተት እንጥራለን። የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ለሀገር ውስጥ ብዙሃን መገናኛ በሰጡት ቃለመጠይቅ መጠይቅ በተጋመሰው ዓመት አምስት ሚሊዮን ተማሪዎች ከትምህርት ገበታ ውጪ እንደሆኑ አስታውቀዋል ከነዚህም ውስጥ ሶስት ሚሊዮኖቹ በግጭት በድርቅና በመፈናቀል ሳቢያ ከትምህርት መራቃቸውን ተናግረዋል። በጉዳዩ ላይ ለአሜሪካ ድምፅ አስተያየታቸውን የሰጡት የኢትዮጵያ መምህራን ማህበር ፕሬዚደንት ዶክተር ዮሐንስ በንቲም በልዩ ልዩ ክልሎች በርካታ ትምህርት ቤቶች መዘጋታቸውንና ተማሪዎች ከትምህርት መራቃቸውን ገልጸው የሚበዙት በአማራ ክልል እንደሚገኙ አመልክተው ነበረ። እሳቸውን ሰምተን እንመለሳለን። አማራ ክልል ነው ወደ 26 ሚሊዮን አካባቢ ተማሪዎች ከትምህርት ቦታ ውጭ መሆናቸውን ደርሶናል። በኦሮሚያ እስከ 72 ሺህ አካባቢ በጎርፍ ምክንያት ለምሳሌ ሶማሌ ክልል 16 ሺህ አካባቢ ተማሪዎች ጋምቤላ፣ የምትሄድ ወደ 19 ሺህ አካባቢ እነዚህና አፋር አካባቢ ለምሳሌ ወደ 74 ሺህ አካባቢ በዚህ ችግር ምክንያት ከትምህርት ቦታ ውጭ መሆናቸው መረጃዎች ያሳያሉ።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 አስቀድማችሁ በ202227 6379 ላይ በዋትሳፕ አውታር በኩል አድርሱን። ጋቤና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ። ውድ አድማጮቻችንና ተመልካቾቻችን አብራችሁን ስላመሻችሁ በእጅጉ እናመሰግናለን። በቀጣይ ሳምንት በሌላ ርዕስ እንገናኛለን። ከምስልና ድምፅ አቀናባሪያችን ኤልያስ አስመረ ጋር ሀብታሙ ስዩም በዚህ ልሰናበታችሁ። መልካም ምሽት ይሁንላችሁ።